ኦቲዝምና ሌሎች ተያያዥ ችግሮች ስላሉባቸው ሕፃናት ያለው ግንዛቤ አሁንም አናሳ መሆኑን ተከትሎ ማህበረሰቡን ግንዛቤ ከማስጨበጥ አንስቶ ወላጆች እነዚህ አይነት እክሎች ያሉባቸውን ልጆች እንዴት መርዳት ይችላሉ በሚል ሀሳብ ዙሪያ ጠለቅ ያለ እውቀት የሚያስጨብጥ መጽሐፍ ለመጀመሪያ ጊዜ በሀገር ውስጥ ቋንቋ ታትሞ ገበያ ላይ ውሏል። ሁሉም በአንድ የተሰኘ መጽሐፍ የተጻፈው የአእምሮ ሕክምና ባለሙያና መምህር በሆነችው ማዕዛ መንክር ነው። ማዕዛ መንክርን ስመኝሽ የቆየ ኦቲዝም ያለባቸው ልጆች ለውጤት ማብቃት በሚቻልባቸው መንገዶች ዙሪያ አነጋግራታለች። ቀጥሎ ይቀርባል። መዓዛ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝም እና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ውለሽ ነው እና እስቲ በቅድሚያ ጸሐፉን ለመጽሐፍ መነሻ ከሆነች ሀሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የእውቀት ደረጃ ምን ይመስላል? ኦቲዝምም ብቻ ሳይሆን ሌሎችም ህጻናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም፣ እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን አሁን በቅርብ ነው እንጂ ሁለትም ሶስትም አመት የሆኗቸው ህጻናት መምጣት የጀመሩት በፊት በፊት እንደውም በቃ ትልልቅ ከዘጠኝ አስር አስራ አንድ አመት የሆናቸው ልጆች ናቸው እና ለምን ዘገያችሁ ስትያቸው፣ እኛ መፍትሄ እኮ ያለው ነገር አልመሰለንም፣ የት ሄዶ ሕክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉ። እና ስለዚህ ያ ነገር በጣም ከበፊቱም ያሳስበኝ ስለነበረ በመጻፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለው ነገር ማሰብ ጀመርኩ። ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋል እና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያውቁት ሊለዩት የሚችሉት? ገና በልጅነታቸው ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህርያቶቹ ደግሞ ምንድን ናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሀሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህርያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉ እና በአብዛኛውን ጊዜ በነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው። እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ የጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ህጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣል እና እስኪ፣ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው? ዋና ዋናዎቹ እንግዲህ ምንድን ናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቁ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛ ወክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለውን ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጨመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው? ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ወደኛል፣ አይወደኝም፣ አሞታል፣ ከፍቶታል፣ ተደስቷል የሚለውን ልጆቻቸውን ስሜት የልጆቻቸውን ጠባይ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ እያውለበለበ ሊሆን ይችላል። ግን ያ እጅ ማውለብለብ ደስታን እየገለጸበት ሊሆን ይችላል። አሞኛል ማለት ሊሆን ይችላል። ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው። ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ፣ ኦቲዝም በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው እነዛ ክህሎቶች ምን ምንድን ናቸው እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት አስር ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ አስር ምዕራፎች አሉት፣ አስር ደግሞ እውነተኛ የወላጆች ተሞክሮች አሉ። በዚህ መልክ ነው የተዘጋጀው። በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ የተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ለእነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን? በትክክል አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ባለሙያ ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ። እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ በተለያየ የትምህርት መስክ ተመርቀው ስለዚህ ይሄ መጽሐፍ ስራው ምንድን ነው? እነዚህ ሁሉ የሚያበቃ የአሰልጣኝነት ሚናቸው ምን መምሰል አለበት፣ ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም፣ ለሁሉም የሚያገለግል ነው። መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው። እስካሁንስ ባለው ያገኘሽው ምላሽ ወይም ተቀባይነት ምን ይመስላል? ዋጋውን ያደረኩት አራት መቶ ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቁኝ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ፣ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው። እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነፃ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ ራሱ ያሏቸው ሰዎች አንብበውት አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች፣ መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጽሐፍ እንድበረታታ ሀ በቃ ችላለው ማለት ነው ብዬ እንዳስብ እያደረገኝ ነው በዚህ በኦቲዝምና ተያያዥ ክል ያለባቸውን ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ ያቅርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡ እንጋብዛለን። አንቺ ግን ከኛ ጋር ለነበረሽ ቆይታ በጣም እናመሰግናለን። እኔም አመሰግናለሁ ለሰጠችኝ እድል እግዚአብሔር ይስጥልኝ።